አንድ የኢትዮጵያ የቢራ ኩባንያ በሀገሪቱ እየሰፋ በመሄድ ላይ ያለውን የቢራ ገበያ መሰረት በማድረግ የምርቱን ይዘት ለማስፋት ሲል ከሁለት የብሪታንያ ኩባንያዎች ጋር በመተባበር አዲስ የቢራ ፋብሪካ ከፍቷል። ዳሽን ቢራ ቫሳሪ ግሎባል እና ዶዌት ግሩፕ ከተባሉት የብሪታንያ ኩባንያዎች እንዲሁም ታይረት ግሩፕ ከተባለው የኢትዮጵያ ኩባንያ ጋር በመተባበር የቢራ ፋብሪካውን የከፈተው ደብረ ብርሃን ከተማ ላይ እንደሆነ ታውቋል። ዳሸን ኢትዮጵያ ውስጥ ግዙፍ ከሚባሉት የቢራ ፋብሪካዎች አንዱ መሆኑ ይታወቃል። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የመክፈቻውን ስነ ስርዓት መርተው ባደረጉት ንግግር የአዲሱ የቢራ ፋብሪካ መከፈት ሀገሪቱ ዓለም አቀፍ የኢኮኖሚ ልማት የማዳበር ብቃት እንዳላት ያመለክታል ብለዋል። ማሳሪ ጥረት has shown that companies from United Kingdom and Ethiopia ዶዌት ባሳርና ጥረት የተባሉት የብሪታንያና የኢትዮጵያ ኩባንያዎች ለጋራ ብልጽግና አብረው ሊሰሩ እንደሚችሉ አሳይተዋል። እንዲህ አይነቱ መልካም ተግባር ሊገፋበት ይገባዋል። የቢራ ኩባንያው መከፈት በኢትዮጵያ የሚታየው የቢራ ተፈላጊነት በሀገሪቱ የመካከለኛው መደብ መበራከትና የኢትዮጵያ ኢኮኖሚ ጤናማ ይዘትን ያመለክታል ብለዋል። የቢራው ኩባንያ አጋሮች ኢትዮጵያ የመጠጥ ዘርፏን ለዓለም አቀፍ መዋለንዋይ የከፈተች ቢሆንም ቴልኮምን የመሳሰሉት ኢንዱስትሪዎች በመንግስት እጅ መሆናቸው ቀጥሏል። ባንኮችና በቀጥታ ለሸማቾች የሚያቀርቡ ቢዝነሶች ደግሞ ለውጭ ተወላጆች አይፈቀዱም።